ትኩረት፣ በአፍሪካ ሴኔጋል፣ ባለፈው ሰኔ ወር በባህር ዳርቻ የሚገኘው የድፍድፍ ነዳጅ ማውጫ እንቅስቃሴዋ ከተጀመረ በኋላ የአፍሪቃ የነዳጅ ዘይት አምራች ሀገራት ዝርዝር ውስጥ መግባቱ አስደስቷታል። እንቅስቃሴ የጀመረው የነዳጅ ዘይትና ጋዝ ኢንዱስትሪዋንም ለኢኮኖሚዋ እድገት ወሳኝ እንደሆነ ታስባለች በሳንግ ማር የተጀመረው የመጀመሪያው ዙር ምርት ከአፍሪቃ ትላልቅ የነዳጅ ዘይት አምራች ሀገራት አቅም አኳያ ሲታይ በጣም ያነሰ ነው። ከሴኔጋል የባህር ጠረፍ ዘጠና ኪሎ ሜትር ርቀት ላይ የሚገኘው የሳንግ ማር የነዳጅ ዘይት ማውጫ ስፍራ በቀን መቶ ሺ በርሜል ድፍድፍ ነዳጅ ዘይት የማምረት አቅም አለው። የናይጄሪያው አንድ ነጥብ ሁለት ቢሊዮን በቀን ያመርታል። ሌላኛው በሴኔጋልና ሞሪታኒያ ድንበር አካባቢ የሚገኘው ግዙፉ የሴኔጋል የጋዝ ክምችት ያለበት ስፍራ ከታሰበለት በሶስት አመት ቀደም ብሎ በመጪው ታህሳስ ወር አካባቢ ስራውን እንደሚጀምር ይጠበቃል። ፔትሮሰን የተሰኘው የሴኔጋል መንግስታዊ የሀይል ኩባንያ ዋና አስተዳዳሪ ፒየርኖሊ። ከሳንግማር ድፍድፍ የነዳጅ ዘይት ማምረት መጀመሩ ለሀገራችን ኢንዱስትሪ ብቻ ሳይሆን ከምንም በላይ ለሕዝባችን የአዲስ ዘመን ምልክት ነው ነው ያሉት። ከቅሪታ ጽም የሚገኘው የነዳጅ ዘይት ሀብት የሴኔጋልን ኢኮኖሚ እንደሚያነቃቃው ቢገመትም ወደ ሀብታም ሀገርነት ግን አያሸጋግራትም ይላሉ ምሁራን። ባለፈው መያዝያ ወር የዓለም የገንዘብ ድርጅት አይኤምኤፍ የአካባቢውን የኢኮኖሚ ገጽታ በተመለከተ ይፋ ባደረገው መሰረት ፈጣን የኢኮኖሚ እድገት እያስመዘገቡ ካሉ ከሰህራ በስተ ደቡብ ሀገራት ሴኔጋል አንዷ ናት። እንዲያም ሆኖ የነዳጅ ዘይትና ጋዝ ምርት ለአጠቃላይ ኢኮኖሚዋ ያደርጋል ተብሎ የሚጠበቀው አስተዋጽኦ ግን ውስን መሆኑን የሚገለጸው መቀመጫውን ዩናይትድ ስቴትስ ያደረገው የብሔራዊ ሀብት አስተዳደር ተቋም የባለሙያዎች ቡድን ባልደረባ ፓፓ ዳኡዲ ዲኒ እንደሚሉትም ከዚህ ዘርፍ የሚገኘው ከአጠቃላይ ዓመታዊ ገቢ ከአምስት በመቶ ያንሳል። ምንም እንኳ ለአጠቃላይ ኢኮኖሚው የሚኖራቸው አስተዋጽኦ በአንጻራዊነት ውስን እንደሚሆን ቢጠበቅም፣ በቅርቡ የዓለም የገንዘብ ተቋም አይኤምኤፍ ባደረገው ቅኝት እነዚህ ገቢዎች የሴኔጋልን የአጭርና የመካከለኛ ጊዜ ኢኮኖሚ ተስፋ ማሻሻል አለባቸው ብዬ አምናለሁ። ከአጠቃላይ ዓመታዊ ምርት ከአምስት በመቶ በታች ስለሆነው ያወራሉ። እንደምታዩት ደግሞ እነዚህ ሀብቶች ብቻ ሴኔጋልን ወደ ዱባይ ለመቀየር አይችሉም። ሴኔጋል ከነዳጅ ዘይትና ጋዝ የምታስበውን ያህል ገቢ ማግኘቷ ነገር አስተማማኝ አይደለም። ምክንያቱም በዓለም ደረጃ ወደ ንጹህ የኃይል ምንጭ ለመሸጋገር የሚደረገው እንቅስቃሴ ለረዥም ጊዜያት ለነዳጅ ዘይትና ጋዝ የነበረውን ፍላጎት እንደቀነሰው ይገመታል። በጀርመኑ አዲስ የአየር ንብረት ተቋም የአየር ንብረት ፖሊሲ ተንታኝ የሆኑት ማስት ማርኳድ በአሁኑ ጊዜ በነዳጅ ዘይት ገቢ ኢኮኖሚን አሳድጋለሁ የሚለው ግምት ተጋኗል ባይ ናቸው። ከቅሪተ አጽም ነዳጅ የሚገኘው ገቢ እድገትን ያፋጥናል የሚለው ተስፋ ከመጠን በላይ የሆነ ይመስለኛል። እንደሚመስለኝ የጋዝ ወርቃማ ዘመን ማለፉን በግልጽ እያየን ነው ብዬም አስባለሁ። ይህ ደግሞ ዓለም አቀፍ የኃይል ተቋም ድምፁን በደንብ ከፍ አድርጎ የሚናገረው ነው። እናም በእነዚህ ሁኔታዎች የቅሪታ አጽም ነዳጅን ወደ ውጭ የመላኩ ንግድ በግልጽ አሁን መመርመር አለበት። ለምዕራብ አፍሪቃ የጋዝ ምርት ዋናው ገበያ አውሮፓ ነው። ሆኖም ግን ከሁለት አመታት በፊት ሩሲያ ዩክሬን ላይ ጦርነት ስትከፍት የአፍሪቃ የጋዝ ፕሮጀክቶች ላይ መዋለ ንዋይ ለማፍሰስ ከፍተኛ ፍላጎት ያሳየው የአውሮፓ ህብረት ትኩረቱን ወደ ታዳሽ የሀይል ምንጮች በማድረግ ለአዲሱ ዘርፍ ድጋፍ አድርጓል። በጎርጎሮሳዊ 2022 ዓ.ም ብቻም ከፀሐይና ከነፋስ 22 በመቶ የኤሌክትሪክ ኃይል በህብረቱ ሀገራት ማምረት ተችሏል። የአፍሪቃ ሀገራት ሀምሳ በመቶ ለሚሆነው ህዝባቸው የኤሌክትሪክ ኃይል ለማቅረብ ከቅሪት አጽም የሚገኘውን የነዳጅ ዘይት ሀብታቸውን መጠቀም መብታቸው እንደሆነ በየጊዜው አጽንኦት ሰጥተው ያሳስባሉ። እርግጥ ነው አሁን ለተከሰተው የአየር ንብረት ለውጥ ሙቀት አማቂ ጋዞችን በመልቀቁ በኩል የአፍሪቃ ሀገራት ድርሻ እዚህ ግባ የሚባል አይደለም። ሆኖም በዚህ የኃይል ምንጭ ዘርፍ ላይ የገንዘብ ሀብትን መዋል የከባቢ አየርን ብክለት ማባባስ እንደሚሆን ባለሙያዎች ያሳስባሉ። አፍሪካ እምቅ የታዳሽ ኃይል ምንጭ ሀብት እንዳላት የሚገልጹት ቱኒዚያዊው የኢኮኖሚ ባለሙያ ፈዲል ካቦብ አፍሪካ ከዓለም ገበያ መድረክ እየወጣ ካለው የኃይል ምንጭ ይልቅ በታዳሽ የኃይል ምንጭ ላይ ብታተኩር ያዋጣታል ነው የሚሉት። በአፍሪቃ ክፍል ዓለም ከቅሪት አጽም ለሚገኘው ነዳጅ አማራጫችን ታዳሽ የኃይል ምንጭ መሆኑን ማስታወስ ይኖርብሃል። እንደ ዓለም አቀፉ የኃይል ተቋም አፍሪቃን የተመለከተ የቅርብ ዘገባ ሆነ በጎርጎርሳዊ 2040 ማለትም በመጪዎቹ 15 ዓመታት በአዳዲስ ቄንጠኛ ፈጠራዎች ሳይሆን ባለው የታዳሽ የኃይል ምንጭ ቴክኖሎጂ በመጠቀም አፍሪቃ የሚፈለገው ኃይል አንድ ሺህ ጊዜ ማመንጨት ትችላለች። አንድ ሺህ ጊዜ። የጀርመን የውጭ ጉዳይ ሚኒስትር በያዝነው ሳምንት ሁለት የምዕራብ አፍሪቃ ሀገራትን ጎብኝተዋል። በቅድሚያ ሴኔጋል ደርሰው ወደ ኮት ዶቨዋር የተሻገሩት አናሌና ቤርቦክ በሳህል አካባቢ ሀገራት የታጣቂዎች ጥቃትና ወታደራዊ መፈንቅለ መንግስትን ተከትሎ የሚታየው የጸጥታ ስጋት ዋነኛ የመነጋገሪያ አጀንዳቸው ነበር። በኮት ዴቯር ቆይታቸውም ከማዕከላዊ ሳህል አካባቢ ተነስቶ የተስፋፋውን የሽብር እንቅስቃሴ ለመግታት ስልጠና የሚሰጥበትን የጸረ ሽብር ማሰልጠኛ አካዳሚን ጎብኝተዋል። ከዋና ከተማ አቢጃን ሰላሳ አምስት ኪሎ ሜትር ወጣ ብሎ በሚገኘው በዚህ አካዳሚ የፈረንሳይ ና የአሜሪካ ባለሙያዎች የሚሳተፉ ሲሆን ጀርመን ለስልጠናው ሁለት ነጥብ አምስት ሚሊየን ዩሮ ገደማ ድጋፍ አድርጋለች። የታጣቂዎች ጥቃትና ወታደራዊ መፈንቅለ መንግስት በጠናበት አካባቢ የጀርመናዊ የውጭ ጉዳይ ሚኒስትር የዚህ ወቅት ጉብኝት በዋናነት በጸጥታ ጉዳይ ያለውን ትብብር ማዕከል ያደረገ ነው። በተጠቀሰው አካባቢ ጥቂት በማይባሉት ሀገራት ተከታታይ መፈንቅለ መንግስታት ከተካሄዱ በኋላ ከምዕራቡ ዓለም መንግስታት ጋር ግንኙነታቸው የቀጠለው ሁለት ሀገራት ሴኔጋልና ኮት ዴቮር ብቻ ናቸው። የማሊ ቡርኪና ፋሶና ኒጀር ጦር ኃይሎች ስልጣን ይዘዋል። የወታደራዊ መሪዎቹ ምክንያት መንግስታቱ እስላማዊ ሽብርተኝነትን ለመቆጣጠር አልቻሉም የሚል ነው። ሶስቱም የፈረንሳይና የሌሎች ሀገራት ወታደሮችን ወደ መጡበት መልሰዋል። ሆኖም ወታደሮቹ ስልጣን ከያዙ በኋላም ውጊያው መባባሱ ነው የሚነገረው። በጋራ የቆሙት እነዚህ ወታደራዊ መሪዎች የውጭ ጣልቃ ገብነትን በጋራ ለመከላከልም ዝግጁ ነን ብለዋል። በሳህል አካባቢ ያለው የጸጥታ ይዞታ ለሀገራቸው ወሳኝ ነው ያሉት ቤርቦክ ከኮት ዲቫር ፕሬዝዳንት አላሳን ዋታራ ጋር ባደረጉት ውይይት በዚህ ላይ በጥልቀት መነጋገራቸውን እንዲሁም ጀርመን ለአካባቢው ጸጥታ እንዴት አስተዋጽኦ ልታደርግ እንደምትችል መወያየታቸውንም አስታውቀዋል። ጀርመን ኒጀር ውስጥ በመከላከያ ኃይሏ የሚንቀሳቀሰውን የአየር ኃይል ጣቢያ በመጪው ነሐሴ ወር ለመልቀቅ በዝግጅት ላይ ነች። የውጭ ጉዳይ ሚኒስትሯ እንደገለጹት ኒጀር ውስጥ ካለው መንግስት፣ አስተማማኝ ነገር ባለመኖሩ ሀገራቸው ጀርመን ስታደርገው የነበረው የጸጥታ ድጋፍ አይቀጥልም። በአንጻሩ የተሻለ ዲሞክራሲያዊ ሂደት እያሳዩ ነው ያሏቸው እንደ ሴኔጋል ያሉ ሀገራት የጀርመንን ባለሀብቶች ቀልብ መሳብ እንደቻሉም አመልክተዋል። ቤርቦክ በዚህ ጉብኝታቸው በርከት ያሉ የጀርመን የንግድ ልውካንን አስከትለው ነው የተጓዙት። ቀድሞ የፖለቲካ እስረኞች የነበሩት አዲሶቹ የሴኔጋል መሪዎች ሀገራቸው በራሷ የምትወስንና በራሷ የምትተማመን እንድትሆን ይፈልጋሉ። ለዚህም በሴኔጋል ጀርመን መዋለ ንዋይ እንድታፈስ ይሻሉ። ጉብኝታቸው ከበጎ አድራጎት ባሻገር የሀገራቸውን ፍላጎት ያነገበ መሆኑን ያመላከቱት ቤርቦክ በሳህል አካባቢ እያደገ የመጣው የቻይና ሩሲያና ቱርክ ተጽዕኖን በማመልከት በመዋለን ዋይ ማፍሰስ ሂደት ሊፈጠር ይችላል ያሉትን ጠቁመዋል። እኛ እንደ ዲሞክራሲያዊ ሀገራትና አውሮጳ ምንም ሳናደርግ ሌሎች መዋለን ዋይ እያፈሰሱ ምናልባትም በእኛና በጸጥታ ጥቅማችን ላይ በተቃራኒው ተግባራዊ ሊሆን የሚችል ጥገኝነት ይፈጥራሉ። በአሁኑ ጊዜ በምዕራብ አፍሪቃ የባህር ዳርቻ ባሉ ሀገራት አንጻራዊ መረጋጋት መኖሩን ያመለከቱት ሚኒስትሯ እንደ ሴኔጋል ባሉት ሀገራት የኢኮኖሚ ማገገሚያው እውን መሆን ካልቻለ ተስፋ መቁረጥን አስከትሎ ወጣቶች በቀላሉ በወንጀለኛ ቡድኖች እጅ እንዲገቡ ሊያደርግ እንደሚችልም አሳስበዋል። ወጣቶች የህይወት አቅጣጫ ከሌላቸው በወንጀለኛ ቡድኖችና በአሸባሪዎች በቀላሉ ይመለመላሉ፣ ከሀገራቸው ይሰደዳሉ። ይህም የአውሮጳን የስደተኞች ቀውስ ያባብሳል። ጀርመን ለምን ከኒጀር ጋር ትብብሯን አቋረጠች? በሚል ቤርቦክ ኮት ዲቯር ላይ ከጋዜጠኞች ለቀረበላቸው ጥያቄ ወታደራዊው ድጋፍ ቢቋረጥም የልማት ትብብሩ እንደሚቀጥል ገልጸዋል። በእርግጥም ከሳህል አካባቢ አንጻር ሲታይ የምዕራብ አፍሪቃ የባህር ዳርቻ አንጻራዊ መረጋጋት ይታይበታል። ይህ ለምን ያህል ጊዜ ይዘልቃል የሚለው መሰረታዊ ጥያቄ ነው። የኮት ዲቯር ፕሬዚደንት አላሶን ዋታራ ግን አሁን አስተማማኝ ሁኔታ ላይ ነን ነው የሚሉት። የለም የለም። ኮትዲቯር የተረጋጋች ሀገር መሆኗንና እንዲሁም እንደምዘልቅ አረጋግጥላችኋለሁ። የዚህ መረጋጋት መንስኤው ደግሞ ሀገሪቱ በአግባቡ ስለምትተዳደር ነው። እናም እኔ ይህን በትህትና እናገራለሁ። በእነዚህ ዘርፎች ላይ ሁሉ በቂ ትኩረት አድርገናል። በማህበራዊ ዘርፍ ገንዘብ አፍሰናል። በጣም ግልጽ ምርጫ አካሂደናል። ምርጫውን ለመታዘብ የፈለጉ ሁሉ ይህንኑ እንዲያከናውኑ ተጋብዘዋል። የምንፈራው ነገር የለም። በዚያም ላይ የሪፐብሊኩ ሰራዊትም እንዳለን እገልጻለሁ። በዚህ በኩል የሚያሰጋን ነገር የለም። ቀጣዮቹ ምርጫዎችም ዴሞክራሲያዊ እንደሚሆኑ ላረጋግጥላችሁ ይችላለሁ ምርጫውን መታዘብ የሚፈልጉትን ሁሉ እንቀበላለን። አድማጮች፣ በሁለት ርዕሰ ጉዳይ ላይ ያተኮረው የዕለቱ ትኩረት በአፍሪቃ በዚሁ ተጠናቋል። ሸ የለገሰ ነኝ። መልካም የሳምንት መጨረሻ